the voice of America. የኢትዮጵያ የኤርትራና የሶማሊያ መሪዎች ዛሬ ኤርትራ ዋና ከተማ አስመራ ላይ ተገናኝተው ተወያይተዋል። ብርሃነ በረሀ ዝርዝሩን ልኮልናል። ፕሬዚደንት ኢሳያስ አፈወርቂ፣ የኢፊድሪ ጠቅላይ ሚኒስትር ዶክተር አቢይ አሕመድና የሶማሌ ፕሬዚዳንት መሐመድ አብዱላሂ መሐመድ ዛሬ ጥር አስራ ስምንት በአስመራ ቤተ መንግስት ተገናኝተው ከተወያዩ በኋላ የጋራ መግለጫ አውጥተዋል። ሶስቱ መሪዎች እንደ አውሮፓውያን አቆጣጠር በሁለት ሺ አስራ ስምንት ያደረጉት የትብብር ስምምነት ውጤቱን በመገምገም በውህደት ለመስራት ቃላቸውን አድሰዋል። ከዚህም በተጨማሪ መሪዎቹ ሰላም፣ እርጋታ፣ ኢኮኖሚና የልማት ስራዎች የሁለት ሺ ሀያ ዋነኛ ዕቅዶች መሆናቸውንም አረጋግጠዋል። መሪዎቹ በሁለት ሺ ሀያ የተያዙ የስራ ዕቅዶች ስኬታማ እንዲሆኑ የቀጠናው ጠንካራ ጥረት እና ውህደት ትብብር እንደሚያስፈልግ አረጋግጠዋል። ሶስቱ መሪዎች ቀጥታን በተመለከተ አሸባሪነት፣ የጦር መሳሪያ ዝውውር፣ የሰው ልጆች ፍልሰት እንዲሁም ህጋዊ ያልሆኑ የመድኃኒት ዝውውሮችን ለመከላከል በጋራ ለመስራትም ተስማምተዋል። መሪዎቹ አክለውም የኢኮኖሚና የመሰረተ ልማት ግንባታን ለማሳደግ የሰብአዊና የተፈጥሮ ጸጋ ዋነኛ ቀዳሚ ሁኔታዎች መሆናቸውን በመጥቀስ ከአጋርና ወዳጆች ጋር በመከባበርና በጋራ ጥቅም ላይ የተመሰረተ ስራ መስራት አስፈላጊ መሆኑንም አስመረውበታል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከቀኑ አስራ ሁለት ሰዓት ላይ በኤርትራ ያደረጉትን የሁለት ቀናት የስራ ጉብኝት ጨርሰው ወደ አገራቸው ተመልሰዋል። ዶክተር አብይ በኤርትራ ቆይታቸው ከፕሬዚደንት ሳያስ አፈወርቂ ጋር በሁለትዮሽ ግንኙነትና በቀጣናው ጉዳዮች ላይ ተወያይተዋል። በዶክተር አብይ አህመድ የተመራው የኢትዮጵያ የልዑካን ቡድን የኢፌዴሪ የመከላከያ ሚኒስትር አቶ ለማ መገርሳንና ሌሎችን ያካተተ ነበር። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንት አመሻሽ አስመራ ከገቡ በኋላ በአስመራ ጎደናዎች በእግራቸው በመዘዋወር ከተማውን አይተዋል። ብርሃነ በረሀ ለአሜሪካ ድምፅ ከአስመራ